የወጣቶች ዓለም የ26 ዓመቷ ማርታ ታደሰ በማኅበራዊ መገናኛ ዘዴዎች ንቁ ተሳታፊዎች ከሚባሉ ወጣቶች ዘንድ ትመደባለች። ፌስቡክ ላይ ትጽፋለች። ለአንድ መልእክት 140 ፊደላትን ብቻ የሚፈቅደው ምጥኑ ትዊተር ላይም አለች። ይበልጥ የምትታወቀው ግን ኢንስታግራም ላይ በምታጋራቸው ፎቶዎች ነው። ማርታ ፎቶግራፍ ማንሳት አጥብቃ ብትወድም በዩኒቨርሲቲ ያጠናችውም ሆነ ኋላ የተሰማራችበት የሙያ መስክ ከጥበቡ ጋር የሚገናኝ አይደለም። የመጀመሪያ ዲግሪዋን ከድሬዳዋ ዩኒቨርሲቲ ያገኘችው በኮምፒውተር ሳይንስ ነው። ሁለተኛ ዲግሪዋ ደግሞ ማህበረሰብ ልማት ላይ ያተኩራል። ፎቶግራፍ ማንሳት የጀመረችው ከአራት ዓመት በፊት ሲሆን ኢንስታግራምን የተቀላቀለችው ደግሞ ከሁለት ዓመት በኋላ ነበር። አጀማመሯ እንዴት እንደነበር እንዴት አስረዳለች። የጀመርኩት እንደ ማንኛውም የፎቶግራፍ ጀማሪ አበባ በማንሳት እንስሳት፣ ቤት ውስጥ ምናምን ምናምን ተጀመረ እና ከዛ ኢንስታግራም ጋር ከተዋወቅኩኝ በኋላ ግን የሆነ ርዕስ ባለው ዙሪያ ላይ ሳይሆን፣ ዝም ብሎ ያሉኝን ፎቶች ነበረ ዝም ብዬ የምለጥፈው እና ከዛ በኋላ እንግዲህ ወደ ዲኤስኤልአር ካሜራ የሚባለው አሁን ፎቶግራፈሮች ብዙ የሚጠቀሟቸው ካሜራዎች ከተዋወቅኩ በኋላ ግን እንደ ሌላውን እንደ መነጋገሪያም እንደ መግባቢያም የተለያዩ ኢሹዎችንም እያነሳው ከኢንስታግራም ማህበረሰብ ማህበረሰቡ ጋር በደንብ ኮሚኒኬት እንዳደረግ ረድቶኛል። ማርታ፣ የኢንስታግራም ማህበረሰብ የምትለው እንደ ሀገር ቢወሰድ በሕዝብ ብዛት ከህንድና ቻይና ቀጥሎ የዓለማችን ሶስተኛ ሀገር ነበር የሚሆነው ። መቀመጫውን በጀርመን ሃምቡርግ ያደረገው የስታቲስቲክስ ጥናት ተቋም ስታቲስታ ያወጣው መረጃ እንደሚያመለክተው የኢንስታግራም ንቁ ወራዊ ተጠቃሚዎች ቁጥር 600 ሚሊዮን ደርሷል። እንደ ጎርጎሮሳዊ 2010 አገልግሎት መስጠት የጀመረው ኢንስታግራም በዓለም አቀፍ ደረጃ ቁንጮ ከሚባሉ የማኅበራዊ መገናኛ ዘዴዎች ተርታ ለመሰለፍ ብዙ ዓመታት አልወሰደበትም። የእንግሊዝኛዎቹን ፈጣን ካሜራ እና ቴሌግራም ቃላት በአንድ በማጣመር ስያሜውን ያገኘው ኢንስታግራም የራሱ የሆኑ ልዩ ባህርያት አሉት። አንድ ተጠቃሚ ፎቶዎችን ለተከታዮቹ እንዲያጋራ ታቅዶ ቢሰራም ፎቶዎቹ ግን በየትኛውም ሁኔታ ይነሱ ኢንስታግራም ላይ የሚወጡት በካሬ ቅርጽ ብቻ ነው። ተጠቃሚዎች ፎቶዎችን እንዳሻቸው እንዲያበጃጁት የሚያስችል ማስተካከያም አለው። ኢንስታግራም በዋናነት የተሰራው ለተንቀሳቃሽ ስልክ ተጠቃሚዎች በመሆኑ ፎቶዎቻቸውን በአድራሻቸው ማጋራት የሚፈልጉ አፕሊኬሽኑን በስልካቸው መጫን ይጠበቅባቸዋል። የኢንስታግራም የግለሰብ ገጾችን ግን በኮምፒውተር አሊያም በላፕቶፕ መመልከት ይቻላል። ኢንስታግራም አገልግሎት መስጠት ሲጀምር ፎቶዎች ላይ ብቻ ትኩረት ቢያደርግም ከምስረታው ሶስት ዓመት በኋላ ግን ተጠቃሚዎቹ እስከ 15 ሰከንድ ርዝመት ያላቸውን ቪዲዮዎች እንዲጭኑ እድል ሰጥቷል እንደ ስታቲስታ መረጃ ከሆነ በዓለም አቀፍ ደረጃ 41 በመቶ የኢንስታግራም ተጠቃሚዎች ከ16 እስከ 24 ዓመት ያሉ ወጣቶች ናቸው ከ25 እስከ 34 ዓመት ያሉ ወጣቶች ደግሞ 25 በመቶውን የተጠቃሚዎች ድርሻ ይይዛሉ እርካሽና ለአጠቃቀም ቀላል የሆኑ ዘመናዊ ስልኮች መስፋፋት ኢንስታግራም እንደ ኢትዮጵያ ባሉ ሀገራት ጭምር የተጠቃሚዎቹ ቁጥር እንዲበዛ አድርጓል። የፊትና የኋላ ካሜራ የተገጠመላቸውን ዘመናዊ ስልኮች ተጠቅመው የሚነሱ ፎቶዎች ከኢንስታግራም መምጣት ጋር ይበልጥ ቦታ አግኝተዋል። ብዙዎች ኢንስታግራም ሲባል ሰልፊ የሚል ጥቅል ስያሜ ያላቸው እንዲህ አይነት ፎቶዎች ከፊታቸው ድቅን የሚለውም ለዚህ ሳይሆን አይቀርም። የአዲስ አበባዋ ማርታ ኢንስታግራም ከሰልፊም በላይ መሆኑን የራሷን ሥራዎች ምሳሌ በማድረግ ትከራከራለች። የሰልፊ ልምድ በጣም አስቸጋሪ ሆኖ ሰዎች የእውነት መውሰድ አልቻሉም። ኢንስታግራምን ከኔ እኔም ጭምር እኔም ስጀምር በጣም ብዙ ሰልፊ ፎቶዎች ነበሩኝ። ከዛ በኋላ ግን ኢንስታግራም ጥሩ ነገር ያደረገው ምንድን ነው? ፐርሰናል አካውንት እና ብዝነስ አካውንት የሚባል ነገር መጣ። ስለዚህ ፊል ሰዎች ብዝነስ ከሆነ ብዝነስ ማድረግ ይችላሉ። ፐርሰናል ፔጃቸው ላይ ፐርሰናል ነገራቸውን ማድረግ ይችላሉ። ድረገጽ ላይ ያለ የተለያየ አይነት ሰው ሊኖር ይችላል። ሁሉም ግን የራሱ የሆነ አቀራረብ ይኖረዋል። እኔ ግን ልዩ ያደርገኛል ምለው ነገር ኖሮ ሳይሆን ማነሳቸው ሀሳቦች ግን ከሌላው ሰው በተለየ የራሴ የሆነ መንገድ አለኝ ብዬ አምናለሁ። የተለያዩ ነገሮችን ለማንሳት እሞክራለሁ። ሴቶች እኩልነት ላይ፣ ድህነት ላይ፣ ሶሻል ጀስቲስ በዛ ዙሪያ በደንብ ሰርቻለሁ ብዬ አምናለሁ፣ እየሰራውም ነው። በእርግጥም የማርታን የኢንስታግራም ገጽ የጎበኘ የተናገረቻቸውን ጉዳዮች በፎቶዎች ይመለከታል። የምትሰራበት መንግስታዊ ያልሆነ ድርጅት የማህበረሰብ ልማት ፕሮጀክት አስተባባሪ መሆኗም የጠቀማት ይመስላል። የከተሜ ጉዳዮች ይበዙበታል ተብሎ ለሚተቸው የኢትዮጵያ ኢንስታግራም ምህድ ዳር ወጣ ያሉ እይታዎችን ከሚያቀርቡት ውስጥ አንዷ ናት። በምትጓዝባቸው ቦታዎች ያሉ ጥሬ እውነቶችን ጠያቂና ሳቢ በሆነ መልኩ ታሳያለች። የሰዎች ታሪኮች ይስቡኛል የምትለው ማርታ፣ በማንኛውም ደረጃ ወይም ዘርፍ ይሁኑ ምን ሐሳብ አላቸው እና ለሰው ምን መናገር ይችላሉ የሚለውን በእኩል ደረጃ ለማሳየት እንደምትሞክር ትናገራለች። ካሉት የማህበራዊ መገናኛዎች ለኢንስታግራም ልዩ ትኩረት የሚሰጠው የ30 ዓመቱ ሚካኤል ፋሲል እንደ ማርታ ሁሉ ሰዎች ዘንድ እንዲደርስ የሚፈልገውን መልእክት ማስተላለፊያ አድርጎ ይጠቀምበታል። በሙያው ፎቶግራፍ አንሺ የሆነው ሚካኤል በኢንስታግራም ላይ የሚያወጣቸው ፎቶዎችና ቪዲዮዎች እንብዛም ትኩረት ያላገኙትን ጉዳዮች የሚዳስሱ ናቸው። እኔ ጀመርኩት የኢንስታግራም ፔጅ ላይ ማይሲቲ ማይፒፕ ማይፓሽን በሚል ሃሽታግ በተጨማሪ ደግሞ ኢትዮጵያኛ ሀሽታግ እኛ ሰፈር በሚል ሀሽታግ ኢትዮጵያ ውስጥ ያሉትን ስቶሪዎችን ያልተነገሩ ስቶሪዎችን ለመናገር ነው ጥረት እያደረግኩኝ ያለሁት። በእነዛ ስቶሪዎች አሁን አብዛኛው ጊዜ ኢትዮጵያ ውስጥ ያለውን ወይም አዲስ አበባ ላይ ያለውን ላይፍ ስታይል የምናውቀው በተለያዩ ወይም በቱሪስቶች ነው የምናውቀው፣ ወይም መንገዶች ሲሰሩ ነው፣ ሕንፃዎች ሲሰሩ ነው። ግን አክቹዋሊ ሰው የዴሊ የየቀን ውሎ ምን ይመስላል የሚለውን ለማሳየት ነው ጥረት ማድረገው። የሚካኤል የአዲስ አበባን የቀን ተቀን ህይወት ማስተዋወቅ ጥረት በተከታዮቹ ዘንድ ብቻ ተገድቦ አልቀረም። ኢንስታግራምን የሚያስተዳድረው ድርጅት ራሱ እውቅና የሰጠው ነገር እንደሆነ ሚካኤል ይናገራል። ድርጅቱ በላከለት የኢሜይል መልእክት በኢትዮጵያ ያለውን ሁኔታ በጥሩ ሁኔታ እንደሚያሳይ እንደገለጸለትና ለዚህም ጥረቱ የኢንስታግራም ተጠቃሚዎች እንዲከተሏቸው ከሚጠቆሙት አንዱ አድርጎ እንደመረጠው ይገልጻል። ይህም በሀገር ውስጥና በውጭ ያሉ ተከታዮቹን እንዳበዛለት ያስረዳል። በአሁኑ ወቅት የሚካኤል ተከታዮች ቁጥር 66 ሺህ ደርሷል። በተከታይ ቁጥር ከተለካ ከኢትዮጵያውያን ኢንስታግራም ተጠቃሚዎች ውስጥ ወጣቶቹ እንስት ተዋናዮችና ዝነኞች ዘንድ የሚጠጋ ማግኘት ከባድ ይሆናል። እራሳቸው የከፈቱትም ሆነ አድናቂዎቻቸው የከፈቱላቸው ሺዎች ተከታዮች አሏቸው። ከፍተኛ የተከታይ ቁጥር ካላቸው መካከል የ23 ዓመቷ ተዋናዊት አዲስ ዓለም ጌታነት ትገኝበታለች። የዛሬ አራት ዓመት ግድም በፊልሞች ላይ መሳተፍ የጀመረችው አዲስ ዓለም እስካሁን በአስር ፊልሞች ላይ ተውናለች። ኢንስታግራም አዘውትራ የምትጠቀመው አዲስ ዓለም የዛሬ ሁለት ዓመት ገደማ በአጋጣሚ ብትቀላቀልም ከሁሉ ማህበራዊ መገናኛዎች አብልጣ እንደምትወደው ታስረዳለች። መጀመሪያ ስከፍተው ፎቶ ኤዲት ይደረግበታል እና እንደ ፎቶ ኤዲተር ነበር የሚመስለኝ። መጀመሪያ ብዙም ስለ ኢንስታግራም ግንዛቤ አልነበረም። ከዛ በኋላ ግን ከከፈትኩት በኋላ እየተጠቀምኩት ስመጣ፣ ያው እራስን እንደሌሎቹ ያው ፕሮሞት ታደርግበታለህ። አዲስ ስራ ሲኖር ለኦዲንስ ፖስት ታደርጋለህ። ያው ካሚንግሱ ምናምን ብለና ያው እራስን ፕሮሞት ለማድረግ ይጠቅማል። እኔ ከሁሉም ሶሻል ሚዲያ ኢንስታግራም ነው የምወደው። ያው የምትፈልገውን ነገር አሁን ለምሳሌ ፌስቡክን ስትከፍት ወይ ያልሆነ ነገር ታያለህ ምናምን። ኢንስታግራም ላይ ግን አንተ ደስ ያለህን ነገር ፎሎ አድርገህ ደስ ያለህን ነገር ስትከተል የሆነ ማለት እና ያልሆነ ነገርም ታጋ አይደረግብህም ምናምን። እኔ በበኩሌ ለኢንስታግራም ነው የማደላው። ቢያንስ በሳምንት አንዴ ፎቶዎችን እንደምታጋራ የምትናገረው አዲስ አለም በቀን አንዴ ወደ ኢንስታግራም ጎራ ብላ ፎቶዎችንና መልእክቶችን መመልከት ልማዷ እንደሆነ ታስረዳለች። ከፊልሞቿ ተመልካቾችና አድናቂዎች ጋር ለመገናኘት ሁነኛ መድረክ በመሆን እያገለገላት እንደሆነ ትመሰክራለች። ኢንስታግራም ለማርታም ፎቶዎቿን ከማሳያ መድረክነቱ ሌላ ጥቅሞች ይዞላት መጥቷል። ፎቶዎቿን በኢንስታግራም የተመለከቱ የግዢ ጥያቄ አቅርበውላት እንዲጠቀሙበት ሸጣላቸዋለች። ስራዎቿን ያዩ የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ ሰዎች አነጋግረዋት ከባለፈው መስከረም ወር ጀምሮ የመስክ ስራዎች እየሰራች እንደሆነም ትገልጻለች። ሚካኤልም ትሩፋቱ ደርሶታል። የኢንስታግራም ድርጅት ተጠቃሚዎች እንዲከተሉት መጠቆሙ ስራዎች እንዳመጣለት ይናገራል። ብዙ ክላይንቶችንም በሱ መልኩ ማግኘት ችያለሁ። ብዙ ስራዎችንም እየሰራ ይገኛለሁ በሱ አጋጣሚ ማለት ነው። አሁን አንድ በቅርቡ የተዘጋጀ ኢቨንት ነበረ። አፍሪካ ዩኒየን የሀያ ስምንተኛው ሰሚት ላይ የአፍሪካ ዲቨሎፕመንት ባንክ ፐርሰናል የፕሬዚዳንት ፎቶ ጋስሮኝ እንድሰራም እሱ ኢንስታግራም አካውንት ይጠቅመኛል። በአጋጣሚ የእነሱ ክሬቲቭ ዳይሬክተራቸው ነበረ ፎቶች የሚያየው በሱ በጣም ስለወደዳቸው አን አፍሪካ ዩኒየን በሚያደርጉ ሰሚት ላይ እኔን እንደ ፎቶግራፈር ፍሪላንስ ፎቶግራፈር አዝ ቀጥሮኝ በትክክል ቤኔፊት መሆን እያለ ግርማ በርታ የተባለ ኢትዮጵያዊ ወጣት ፎቶ አንሺም የኢንስታግራም ፎቶዎቹ የአስር ሺህ ዶላር ሽልማት አስገኝተውለታል። ፎቶ አንሺው ጌቲ ኢሜጅስ የተባለ እውቅ የፎቶ አቅራቢ ድርጅት ከኢንስታግራም ጋር በመተባበር በየአመቱ የሚያዘጋጀውን አመታዊ ውድድር ካሸነፉ ሶስት የኢንስታግራም ተጠቃሚዎች አንዱ ሆኖ የተመረጠው በዚህ ዓመት መግቢያ ላይ ነበር። የዛሬው ዝግጅት ይህን ይመስል ነበር። ተስፋ ለሞ ወልደየስ ነኝ። መልካም ጊዜ።